የታንዛኒያ ፍርድ ቤት በህገወጥ መንገድ ወደ ሀገር የገብተዋል ያላቸው በ83 ኢትዮጵያውያን ፈላሾች ላይ በእያንዳንዳቸው ሶስት አመት እስራት ወይም በ1 ሚሊዮን ተኩል የታንዛኒያ ሺሊንግ የ10000 ኢትዮጵያ ብር ቅጣት በየነ። የኢትዮጵያውያኑ ጉዳይ ፍርድ ቤት የቀረበው ባለፈው አርብ ሲሆን የአሪንጋ ፍርድ ቤት ውሳኔም ያልጠበቁት መሆኑን በእንቤት ግዛት የኢንተርኔት ጋዜጠኛ ወይም ጦማሪ ሆነው ፍራይዴይ ሳምቢያ ለቪኦኤ ገልጿል። ፍላሾቹን ሲያጉዙ የተያዙ ሁለት የታንዛኒያ ዜጎችም እያንዳንዳቸው በአምስት ዓመት እስራት ወይም አንድ ሚሊዮን ተኩል የታንዛኒያ ሼሊንግ እንዲቀጡ ፍርድ ቤቱ በይኗል። የአሜሪካ ድምፅ ሬዲዮ ውሳኔው የተላለፈባቸውን የኢትዮጵያ ዜጎችን ጉዳይ በማስመልከት ናይሮቢ በኬንያ የሚገኘውን የኢትዮጵያን ኤምባሲ ለማነጋገር ያደረገው ሙከራ አልተሳካም። ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ይልኮልናል በደቡብ ምስራቅ ታንዛኒያ ኤምቢያ ግዛት በህገ ወጥ ወደ አገሪቱ የገቡ ኢትዮጵያውያን ጉዳይን በማስመልከት የኢሪንጋ ችሎት በሰማኒያ ሶስቱም የኢትዮጵያውያን ፍልሰተኞች ላይ በእያንዳንዳቸው የሶስት ዓመት እስራት ውሳኔ ወይንም አንድ ሚሊዮን የታንዛኒያ ሺሊንግ ቅጣት አስተላልፏል። ፍርድ ቤቱ ይህንን የወሰነው ባለፈው አርብ ሲሆን ውሳኔውን ያስተላለፉት ዳኛ ኤንዲ ስኮት ከሀገሪቱ ኢሚግሬሽን ቢሮና ከታንዛኒያ ፖሊስ ያገኙት መረጃ በቂና ተጨባጭ ነው በማለት ይህን የፍርድ ውሳኔ በተከሳሾቹ ላይ አስተላልፈዋል። በፍርድ ችሎቱ ወቅትም ለኢትዮጵያውያኑ ጥበቃ ቆሞ ነበረ። ነገር ግን ፍልሰተኞቹ ተገቢ የጉዞ ሰነድ ወይም ፓስፖርት ስለሌላቸው ፍርዱ እንዲጸናባቸው መደረጉን በኢሪንጋ ጉዳዩን የተከታተለው የኢንተርኔት ጋዜጠኛ ወይም ጦማሪ ፍሬዴይ ሲምባያ ለቪኦኤ ተናግሯል። የዳኛው ውሳኔም ኢትዮጵያውያኑ ያልጠበቁት ነበር ሲል ሲምባያ ያብራራል። ውሳኔው እንዲህ ይሆናል ብለው ስላልጠበቁ ፍርዱን ሲሰሙ ያለቅሱ ነበር። እነሱ ይጠብቁ የነበሩት ምናልባት በህገ ወጥ መንገድ ወደ ታንዛኒያ መግባትን ካመኑ በኋላ ፍርድ ቤቱ ደግሞ ወደ ሀገራቸው ተመለሱ የሚሏቸው መስሏቸው ነበር። ነገር ግን ጉዳያቸውን ሲሰማ የነበረው ችሎት በሶስት ዓመት እስራት እንዲቀጡ ወይም አንድ ሚሊዮን የታንዛኒያ ሽሊንግ እንዲከፍሉ ወስኖባቸዋል። ከ83 ኢትዮጵያውያን በተጨማሪም ፍርድ ቤቱ በሁለት የታንዛኒያ ዜጎችም ላይ ውሳኔ አስተላልፈዋል። ፍልሰተኞቹን በጭነት መኪና አሳፍሮ ወደ ማላዊ በማስተላለፍ ላይ ነበሩ የተባሉ የ28 ዓመቱ ወጣት ንሲሞ አንኪዮማ እና ረዳቱ አሌክሳ አዳም ታንዛኒያውያንን እያንዳንዳቸው የአምስት ዓመት እስራት ወይም 1 ሚሊዮን ተኩል የታንዛኒያ ሺሊንግ ቅጣት ውሳኔ ተላልፎባቸዋል። በአሁኑ ወቅትም ፍልሰተኞቹ ኢሪንጋ ታንዛኒያ ውስጥ በእስር የሚገኙ ሲሆኑ ምናልባት ዘመዶቻቸው ደርሰውላቸው ክፍያውን ከፈጸሙላቸው ወደ ሀገራቸው የመመለስ እድል ሊያገኙ ይችላሉ። ያ ካልሆነ ግን ሶስቱን ለሰማንያ አመታት የታንዛኒያ እስር ቤት ውስጥ ማሳለፋቸው የማይቀር መሆኑን ሲምባያ ይናገራል። ከግሬት ሌክ ሪጅን ማለትም ከማዕከላዊ አፍሪካ ክልል እስከ ደቡባዊ አፍሪካ ክልል ኢትዮጵያ አምስት ኤምባሲዎች አሏት። እነኚህም ኤምባሲዎች በኬንያ፣ በኮንጎ ዲሞክራሲያዊ ሪፐብሊክ፣ በዩጋንዳ፣ በዚምባብዌ እና በደቡብ አፍሪካ የሚገኙ ሲሆን በታንዛኒያ የኢትዮጵያውያንን ጉዳይ የሚከታተሉን ኬንያ ናይሮቢ የሚገኝ የኢትዮጵያ ኤምባሲን ለማነጋገር ሞክረን ነበር። ከኤምባሲው የዲያስፖራ ጉዳይ ምክትል ስራ አስፈጻሚ የሆኑትን አቶ አንዳርጉ በርሄን ነው ለማነጋገር የሞከር ነው። የኤምባሲው ስልክ ኦፕሬተር በእንግሊዝኛ ቋንቋ የምንፈልገውን ጠየቀችን። ማይ ኔም ስ ገልሞ ዳዊት አም ካሊንግ ፍሮም ቮይስ ኦፍ አሜሪካ ናይሮቢ ኦፊስ አይ ወንት ቱ ስፒክ ቱ ሚስተር አንዳርጉ በርሄ ኮንሰርኒንግ ደ ማይግራንትስ ን ታንዛኒያ። ሄሎ፣ አቶ አንዳርጉ ሰላም። ኖት ወይ ገልሞ ዳዊት እባላለሁ ከአሜሪካ ድምጽ ነው የምደውለው ከዚሁ ከናይሮቢ ከስንት ደቂቃ በኋላ ደውል? ከአንድ ደቂቃ በኋላ። እሺ። ነገር ግን ከተባለው ጊዜ በኋላ ለአቶ አንዳርጉ በርሄ ብንደውልም እሳቸውን ወይንም ስለ ጉዳዩ ማብራሪያ ሊሰጠን የሚችል ተወካይ ማግኘት አልቻልንም። በኢሪንጋ ተፈርዶባቸዋል የተባሉት 83 ኢትዮጵያውያንም ከታንዛኒያ እስር ቤት ለመውጣት የተጣለባቸውን የአንድ ሚሊዮን የታንዛኒያ ሺሊንግ ወይም አስር ሺህ የኢትዮጵያ ብር ቅጣት መክፈል ይጠበቅባቸዋል። ከነኚህ 83 ፍልሰተኞች በተጨማሪም በዚህ በያዝነው በየካቲት ወር መጀመሪያ ሳምንት አካባቢ 44 የኢትዮጵያ ፍልሰተኞች በ በሰሜን ምስራቅ ታንዛኒያ ታንጋ ግዛት ውስጥ በአካባቢው ፖሊሶች መያዛቸው የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።